የአሜሪካ ድምጽ ነው። የአሜሪካ ድምፅ ራዲዮ በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የማያልቅ ጦርነት ውሃ በወንፊት ዝም ብሎ እየተዋጉ መኖር

ውሃ በወንፊት ዘግኖ ከአንድ ጫፍ ሌላ ጫፍ መውሰድ እንደማይቻለው በቀጣይነት በውጊያ ሰርክል ውስጥ ምንሽከረከር ከሆነም የምናስባቸውን ጉዳዮች ልናሳካ አንችልም።

የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በቅርቡ በኢትዮጵያ መንግስትና በህወሓት መካከል የተደረሰውን የሰላም ስምምነት አስመልክቶ በዛሬው ዕለት ለመጀመሪያ ጊዜ ለተወካዮች ምክር ቤት ማብራሪያ በሰጡበት ወቅት ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ዝርዝሩ ይቀርባል።

ማክሰኞ ህዳር 6 2014 15 ዓ ም ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ከሌሎች በወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ ናት።

ቢል ብራድሊ ነው ለምህንድስና የተሰየመው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከደረጀ ደስታ። መልካም ምሽት፣ ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ።

ጦርነቱ በድጋሚ ካገረሸበት ካለፈው ነሐሴ ወር ወዲህ በፕሪቶሪያና ናይሮቢ የተደረጉ ስምምነቶች ከተፈረሙ በኋላ የመጀመሪያውን አስፈላጊ የሕክምና አቅርቦት ቁሳቁሶችን የያዙት ሁለት ከባድ የጭነት ተሽከርካሪዎች ዛሬ ማክሰኞ መቀሌ መግባታቸውን ዓለም አቀፉ የቀይ መስቀል ኮሚቴ ዛሬ ባወጣው መግለጫ አስታወቀ።

ቀይ መስቀል መድኃኒቶቹን የላከው በአፋጣኝ ወደሚፈለጉበት የህክምና ተቋማት መሆኑን በመግለጫው ተመልክተዋል። በኢትዮጵያ የዓለም አቀፍ ቀይ መስቀል ቡድን ኃላፊ ኒኮላስ ቮን አርከስ ይህን ጭነት በመላካችን እጅግ በጣም ትልቅ እፎይታ ተሰምቶናል ማለታቸው በመግለጫው ተጠቅሰዋል። ኃላፊው አክለውም በክልሉ ያለው የጤና ስርዓት በከባድ ጫና ውስጥ ይገኛል፣ እነዚህ መድኃኒቶች የህክምና እርዳታ ለሚፈልጉ ሰዎች ሕይወት አድን ናቸው ብለዋል

ሁለት ዓመት በሞላው ግጭት ውስጥ እጅግ ከፍተኛ የሆነውን ስቃይ የተሸከሙ ሰዎች ባሉበት ሁኔታ የሰብአዊ እርዳታው እንዲላክ ሁኔታዎች እንዲመቻቹ በማድረግ ላይ የሚገኙ ወገኖችን እናመሰግናለን ሲሉም የቀይ መስቀሉ ተወካይ መግለጻቸውን መግለጫው ጠቅሰዋል። ተሽከርካሪዎቹ በክልሉ በሺዎች የሚቆጠሩ ሰዎችን አስቸኳይ ፍላጎት ለማሟላት አርባ ቶኖች የሚሆኑ መሰረታዊ የህክምና ዕቃዎች

አስቸኳይ ጊዜ መድኃኒቶችና የቀዶ ጥገና መሳሪያዎች የጫኑ መሆናቸው ተመልክተዋል። በትግራይ የሚገኙ አንዳንድ የህክምና ተቋማት አገልግሎት የማይሰጡ ቢሆንም ክፍት የሆኑትም መሰረታዊ መድኃኒቶችን፣ መሳሪያዎችና ሌሎች መሠረታዊ አቅርቦቶች የሚጎድሏቸው መሆኑን መግለጫው ጠቅሷል። ተደራዳሪ ወገኖቹ በሚያደርጉት ጥረት እርዳታውን በመደበኝነት መስጠቱን እንደሚቀጥል ተስፋ ማድረጉንም የዓለም አቀፍ ቀይ መስቀል ኮሚቴ መግለጫ አስታውቀዋል።

የዓለም ህዝብ ብዛት ስምንት ቢሊየን መድረሱን የተባበሩት መንግስታት ድርጅት ዛሬ አስታወቀ። ድርጅቱ ይህን ያስታወቀው ባለፈው ሐምሌ ያወጣውን ትንበያ መሰረት አድርጎ ነው። በትንበያው መሰረት እንደ ኤሮፓ አቆጣጠር እስከ 2050 ድረስ አብዛኛው የህዝብ ብዛት እድገት ይኖራል ተብሎ የሚጠበቀው ከስምንት አገሮች መሆኑንም ዘገባው አመልክቷል።

ከእነዚህ መካከል ከፊሎቹ ከሰሃራ በታች ከሚገኙ የአፍሪካ ሀገሮች ናይጄሪያ፣ ኮንጎ፣ ኢትዮጵያና ታንዛኒያ መሆኑንም የመንግስታቱ ድርጅት አስታውቀዋል። በዚህ የአፍሪካ ክፍል የህዝብ ብዛት እድገቱ ከሌላው የዓለም ህዝብ እድገት ሶስት እጥፍ በመጨመር በሁለት ነጥብ አምስት ከመቶ እንደሚያድግም ድርጅቱ አመልክተዋል።

በሚቀጥሉት ሶስት አስርት ዓመታት የምዕራብ አፍሪካዋ ናይጄሪያ ህዝብ ብዛት ከ216 ወደ 375 ሚሊዮን ሊያድግ እንደሚችልም ተዘግበዋል። ከአፍሪካ ከፍተኛውን የህዝብ ብዛት ባላት ናይጄሪያ ሌጎስ ከተማ ውስጥ ብቻ ከ15 ሚሊዮን ሰዎች በላይ የሚኖሩ ሲሆን ከመብራት አገልግሎት ጀምሮ እስከ ህዝብ ማመላለሻ አውቶቡስ ድረስ ላሉ ማህበራዊ አገልግሎቶች እንደሚሻሙ በዘገባው ተመልክተዋል።

ይሁን እንጂ ባለሙያዎቹ አሁንም ለአካባቢው ትልቁ ስጋት በበለጸጉ አገሮች ያለው ፍጆታ እንጂ እየጨመረ ያለው የህዝብ ብዛት አለመሆኑን መግለጫው አመልክተዋል። በተያያዘ ዜናም የተባበሩት መንግስታት ድርጅት በህዝብ ብዛት ህንድ በሚቀጥለው ዓመት ቻይናን ትተካለች ተብሎ መገመቱን የአሶሲየትድ ፕሬስ ዘገባ አመልክተዋል።

የሶማሊያው ፕሬዝደንት ከአልሸባብ ጋር የሚደረገውን ጦርነት እንደሚቀጥሉ ዛሬ ለአገሪቱ ፓርላማ ተናገሩ። ፕሬዝደንቱ በተጨማሪም በአገሪቱ ስላንዣበበው የረሃብ አደጋ አንስተዋል። ሞሐመድ ዳይሴን ከሞቃዲሾ የላከውን አጭር ሪፖርት እንግድ ወልዴ ይዞታል። ዛሬ ማክሰኞ ለተከፈተው የሶማሊያ ፓርላማ የተናገሩት ፕሬዝደንት ሐሳን ሼክ ሞሐመድ በአሸባሪነት ላይ የሚደረገውና አጠቃላይ ጦርነት ያሉት ዘመቻ እንደሚቀጥል ዝተዋል።

መሐሙድ እንዳሉት ሶማሊያ በቅርቡ በአልሸባብ ላይ ባደረገችው ጥቃት ድልን ተቀዳጅታለች። የአካባቢ ሚሊሻዎች ሐዋርጂስ ብለው ከጠሯቸው አክራሪ ተዋጊዎች ጋር ለሚደረገው ትግል ድጋፍ መስጠታቸውን አድንቀዋል። ሐዋርጂስ ከእስልምና ያፈነገጠ ሰው እንደማለት ደልኬና እየ ደኬኑባ በዚህ ወቅት ለሀገራችንና ለሕዝቧ ጥላትን መደምሰሱ አማራጭ የሌለው ጉዳይ ነው።

አገራችንን ከከዋሪጃዎቹ ነፃ ለማውጣት ቆርጠናል ባለፉት ወራት የሶማሊያ ብሔራዊ ጦር ከአካባቢ ሚሊሻ ጋር በመተባበር በማዕከላዊ ሶማሊያ በርካታ መንደሮችን ከአልሸባብ አስለቅቋል አክራሪ ተዋጊዎቹ ሼክ ሞሐመድ ባለፈው ግንቦት ስልጣን ከያዙ ጀምሮ ጥቃታቸውን አጠናክረው ቀጥለዋል ባለፈውም ላይ ወደ ኢትዮጵያ ዘልቀው ያልተጠበቀ ጥቃት ሰንዝረዋል በዚህም ባለስልጣናት እንዳሉት በመቶ የሚቆጠሩ ተዋጊዎች አልቀዋል

ባለፈው ወር ደግሞ በሁለት መኪኖች የተጠመደ ቦምብ በሞቃዲሾ አፈንድተው የመቶ ሀያ ሰዎችን ሕይወት ቀጥፈዋል። ፕሬዚደንት መሐመድ በፓርላማ ንግግራቸው በሀገሪቱ ታይቶ ያልታየ ድርቅ ያስከተለውና አግጥጦ እየመጣ ያለውን ረሃብ ጉዳይም አልስተዋል። በአፍሪካ ቀንድ ለአምስተኛ ወቅት ዝናብ ሳይጥል በመቅረቱ በኢትዮጵያ፣ ሶማሊያ እና ኬንያ በሚሊዮን የሚቆጠሩ ከብቶች አልቀዋል። መሐመድ እንዳሉት ድርቁ የአገሪቱን ኢኮኖሚ በከፍተኛ ሁኔታ ደቁሷል።

የተባበሩት መንግስታት ድርጅት በበኩሉ እንደሚለው 15 ሚሊዮን ከሚሆኑት አጠቃላይ ሶማሊያውያን ውስጥ ግማሽ የሚሆኑት አስከፊ ነው የተባለ ረሃብ ከፊታቸው ቆሟል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው።

ዩናይትድ ስቴትስ ቨርጂኒያ ውስጥ የሚገኘው የቨርጂኒያ ዩኒቨርሲቲ ተማሪዎችና የማህበረሰቡ አባላት ባለፈው እሁድ ምሽት በጅምላ አጥቂ የተገደሉትን ሶስት የትምህርት ቤቱ የአሜሪካ እግር ኳስ ቡድን ተጫዋቾች ህልፈት ለማሰብ ትናንት ሰኞ የሻማ ማብራት ስርዓት አከናውነዋል። የጅምላ ተኩስ ጥቃት በማድረስ ሶስት ተማሪዎችን ገድሏል የተባለው አጥቂ ትናንት ሰኞ እስከተያያዘበት ድረስ የትምህርት ቤቱ ግቢ ተዘግቶ እንዲቆይ የተደረገ መሆኑም ተነግረዋል። ተማሪዎችና ቤተሰቦች በሶስቱ ተማሪዎች ሞት የተሰማቸውን ሀዘን እንዲገልጹ ሁሉም ትምህርትና ተያ

የተለያዩ እንቅስቃሴዎች ዛሬ ማክሰኞ እንዲቋረጡ መደረጉም ተመልክተዋል።

ፖሊስ በግድያው የተከሰሰውና የቀድሞ የእግር ኳስ ቡድኑ አባል የነበረው የ22 ዓመቱ ክሪስቶፈር ዳርኔል በቁጥጥር ስር መዋሉን አስታውቋል። የጥቃቱ ምክንያት እስካሁን አልታወቀም። ጥቃቱ የተፈጸመው ባለፈው እሁድ ምሽት ዋሽንግተን ይካሄድ የነበረውን ጨዋታ ተመልክተው ወደ ትምህርት ቤታቸው ይመለሱ የነበሩ የአሜሪካ እግር ኳስ ቡድን ተጫዋቾችን አሳፍሮ ከማቆሚያው ስፍራ በደረሰው አውቶቡስ ላይ በተከፈተ የጅምላ ተኩስ መሆኑን ተነግረዋል። በጥቃቱ ሶስት ተማሪዎች ሲገደሉ በጽኑ ቆስሎ ሆስፒታል የሚገኘውን ጨምሮ ሌሎች ሁለት ሰዎች

መቁሰላቸው ተመልክተዋል።

ሩሲያ ወታደሮቿን በሙሉ ከዩክሬን ካወጣች እና ዩክሬን ከሩሲያ ጋር በሚያዋስኗት ድንበሮቿ በኩል ያሉት ግዛቶቿን በሙሉ መልሳ ከተቆጣጠረች እውነተኛና ሙሉ በሙሉ ግጭት የሚቆምበት ሁኔታ ይፈጠራል ሲሉ የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ተናገሩ። ዜሌንስኪ በኢንዶኔዥያ ባሊ በመካሄድ ላይ ባለው የቡድን ሀያ አገራት መሪዎች ጉባኤ ላይ ዛሬ በበይነ መረብ ባሰሙት ንግግራቸው ግጭቱ የሚያበቃበትን ጊዜ ማዘግየት ማለት ተጨማሪ ዩክሬናውያን ሞትና ለዓለም ተጨማሪ አደጋ

የሚያስከትል መሆኑን አስታውቀዋል። የሩሲያው አውዳሚ ጦርነት የግድ መቆም ያለበትና መቆም እንደሚችልም የተረዳውበት ጊዜ አሁን ነው ሲሉም ዜሌንስኪ ጨምረው ተናግረዋል። የዜሌንስኪ አስተያየት የተደመጠው ትናንት ሰኞ አዲስ ነጻ በወጣችው የኬርሰን ከተማ የሚገኙ ወታደሮቻቸውን በጎበኙበት ወቅት አገሪቱ ለሰላም

ዝግጁ ናት ማለታቸውን ተከትሎ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኢንዶኔዥያ ውስጥ ትናንት ሰኞ ለጋዜጠኞች በሰጡት መግለጫ የዩክሬናውያኑ ከእርሰንን መቆጣጠር ለኪቭ መንግስት ከፍተኛ ድል ነው ብለዋል። አያይዘውም ለዩክሬን ህዝብና ለዩክሬን ወታደሮች ጀግንነት አድናቆቴን ከመግለጽ በቀር ላደርገው የሚችለው ነገር የለም ያሉት ባይደን እጅግ አስደናቂዎች ናቸው ብለዋል። ይሁን እንጂ ዩክሬንን የሚያግዙት ምዕራባውያን አጋሮች ዩክሬን ጦርነቱን ለማቆም እንድትደራደር ግፊት አያደርጉ

ከዩክሬናውያን ውጭ ስለ ዩክሬን የሚደረግ ነገር አይኖርም ሲሉ ዩክሬን ያልተስማማችበት ነገር እንደማይደረግ ባይደን ተናግረዋል። በመጨረሻም በህዝብ ብዛት በሚቀጥለው ዓመት ቻይናን ትተካለች ሲሉ የተባበሩት መንግስታት ድርጅት በገለጿት ህንድ የሚገኙ ነዋሪዎች በከፍተኛ ሁኔታ እየጨመረ የመጣው የህዝብ ብዛት የምግብና የሥራ እጥረት ሊፈጥረን ይችላል የሚል ስጋት የፈጠረባቸው መሆኑን መግለጻቸው ተነገረ።

ስጋቱ የመጣው የተባበሩት መንግስታት ድርጅት የዓለም ህዝብ ብዛት 8 ቢሊየን እንደሚደርስ መገመቱን ተከትሎ ህንድ በሚቀጥለው ዓመት በህዝብ ብዛት አንደኛ የሆነችውን ቻይናን ትተካለች በሚል የሰጠውን ትንበያ ተከትሎ ነው። የትንበያ ሪፖርት በአሁኑ ወቅት 1.412 ቢሊየን ህዝብ ብዛት ያላት ህንድ በመጪው ዓመት 1.426 ቢሊየን የሚደርሰውን የቻይናን ህዝብ ትተካለች ብለዋል። በህንድ እየጨመረ የመጣውን የህዝብ ብዛት አስመልክቶ በህንድ ዋና ከተማ ኒው ደልሂ ነዋሪ የሆኑት

ሰዎች ማድሁ ስሚታ ቢሳዋስ እንዲህ ብለዋል። የስርዓቱ ቁጥር ጨምሯል። በዚህ የተነሳ የበለጠ ሌብነት፣ አስገድዶ መድፈርና ግድያ ይኖራል። እነዚህ ሁሉ አሁን እየሆኑ ነው። ከአምስት ዓመት በፊት ደልሂ እንደዚህ አልነበረችም። የሕዝብ ቁጥር በከፍተኛ ደረጃ ጨምሯል። ራሳችሁ ተመልከቱት፣ የሕዝቡን ብዛት እዩት። አሁን ራሱ እዚህ ሆኜ ወደ ገበያ ልሂድ ወይስ አልሂድ በሚል ከራቼ ጋር እየተሟገጥኩ ነው።

እዚህ ግርግር መሃል ትገቡ፣ መተንፈስ ያቅታቸዋል። ሰዎች ይገፋፋሉ፣ የሰው ብዛት ጨምሯል። እንዲሁም ደግሞ ብክለት። የተባበሩት መንግስታት ዛሬ ማክሰኞ ያወጣው እንደ ኤሮፓ አቆጣጠር የ2022 ሪፖርት እንደ ኤሮፓ አቆጣጠር ከ1950 ጀምሮ የዓለም ሕዝብ ከአንድ ከመቶ በታች እድገት ያስመዘገበው በ2020 መሆኑን አመልክተዋል።

አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አግልግሎት የሚተላልፈውን ስርጭታችንን ነው። ማክሰኞ ህዳር 6 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። የስቱዲዮ ድምፅና ምስል አቀናባሪያችን ደሞ ቻርልስተን

ነው። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምናመራው። የሰላም ስምምነቱን ለመተግበር የሚችሉትን ሁሉ ጥረት እንደሚያደርጉ ጠቅላይ ሚኒስትር አብይ አህመድ ተናገሩ።

ከስምምነቱ በኋላ ለመጀመሪያ ጊዜ ለተወካዮች ምክር ቤት ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በአሸባሪነት ከተፈረጀ አካል ጋር እንዴት ድርድር ተፈጸመ በሚል ለተነሳላቸው ጥያቄ የኢትዮጵያ ሕግ ይህን እንደማይከለክል ገልጠው ዓለም አቀፍ ልምዶችንም በመጥቀስ ምላሽ ሰጥተዋል።

የትግራይና የአማራ ክልሎች በይገባኛል የሚወዛገቡባቸውን ስፍራዎች በተመለከተ በሰጡት ምላሽ የፕሪቶሪያው ድርድር ይህን የሚመለከት አይደለም የሚል መልሰዋል። ጉዳዩ ዘላቂ መፍትሔ በሚያመጣ መልኩ ሕጋዊ እልባት እንደሚሰጠውም አብራርተዋል። የሰላም ስምምነቱን በተመለከተ ለጠቅላይ ሚኒስትሩ ማብራሪያ እስካሁን ከህወሓት በኩል በቀጥታ የተሰጠ ምላሽና አስተያየት የለም። ለዝርዝሩ ኬኔዲ አባተ

በፌዴራል መንግስትና በህወሀት መካከል የሰላም ስምምነት ከተፈረመ በኋላ ለመጀመሪያ ጊዜ በህዝብ ተወካዮች ምክር ቤት ተገኝተው ከአባላት ለተነሱላቸው ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ለስምምነቱ ተግባራዊነት መንግስታቸው ቁርጠኛ መሆኑን ተናግረዋል። ክቡር ጠቅላይ ሚኒስትር፣ አጠቃላይ የሰላም ስምምነቱ ሂደት እንድንታውና ፋይዳው ብብራራ ይህንን ስምምነት ፈጥኖ ተግባራዊ

ለማድረግ ከማንም ይጠበቃል። በነዋት በኩል ያለው ዝግጁነትስ ምን ይመስላል? የተከበረው ምክር ቤት ቢገነዘብ መልካም የሚሆነው አንደኛ የማያልቅ ጦርነት፣ ውሃ በወንፊት ዝም ብሎ እየተዋጉ መኖር አይቻልም። ውሃ በወንፊት ዘግኖ ከአንድ ጫፍ ሌላ ጫፍ መውሰድ እንደማይቻለው በቀጣይነት በውጊያ ሰርክል ውስጥ የምንሽከረከር ከሆነም የምናስባቸውን ጉዳዮች ልናሳካ እንችሉ። ከድርድር በኋላ

ብዙ ጊዜ በመተማመን እጦትና ቃል የገባነውን ባለመፈጸም ምክንያት ድርድሮች ይበላሻሉ። በዓለም ላይ መቶ ሀምሳ አራት ድርድሮች የከሸፉት ከተስማሙ በኋላ ቃላቸውን መጠበቅ ባልቻሉ ወገኖች ነው። ጥናት ነው ይሄ። እኛ አንድ እርምጃ ይለናል። ተወያይተናል፣ ተስማምተናል፣ ፈርመናል። ቀጥሎ የሚጠበቅብን የገባነውን ቃል በታማኝነት በመፈጸም

ሰላሙን ዘላቂ ማድረግ። ይሄ ፈተና አልቦ አይደለም፣ ችግር አልቦ አይደለም አይደለም የዓለም ልምምድ የሚያሳየው እንደዛ አይደለም። ያ ችግር እንዳያጋጥም ግን አበክረን መስራት ይኖርብናል እንደ ሀገር፣ እንደ ሕዝብ። ምንም እንኳን ጦርነት ፈላጊ ሰዎች የሉም ባይባልም ብዙዎቻችን ብናደርግ መልካም የሚሆነው ለሰላም መትጋት፣ ለሰላም መስራት፣ በምንችለው አቅም ልክ ሰላም እንዲረጋገጥ መጣር ቢሆን መልካም ይሆናል።

ድርድሩ በጣም ጥሩ ነገር ነው። ስምምነቱ በጣም ጥሩ ነገር ነው። ፍሬያማ ውጤታማ እንዲሆን መደገፍ ያስፈልጋል። ይሄን ብናስከትል መልካም የሚሆን ይመስለኛል። በበኩሌ ሰላም እንዲመጣ ነው የምፈልገው። በመምጣቱም ደስተኛ ነኝ። ሰላሙ እንዳይበላሽም በታማኝነት ማኝነት የምችለውን ሁሉ ጥረት ማድረግ ነው የምፈልገው።

እናንተ እንድትደግፉ የምፈልገው በዛው መንፈስ ነው። የፌዴራሉ መንግስት በተወካዮች ምክር ቤት በሽብርተኝነት ከተፈረጀ አካል ጋር ድርድር አድርጓል የሚሉና ሌሎች የሰላም ድርድሩን ሂደት በመቃወም የሚነገሩ መሰል ትችቶች መኖራቸውን በተመለከተም የተጠየቁት ጠቅላይ ሚኒስትሩ ምላሽ ሰጥተዋል። የፌዴራል መንግስት በዚሁ ምክር ቤት አሸባሪ ተብሎ ከተፈረጀው ትነጋር ድርድር አድርገው ስምምነት ተደርሰው እያለ

የመንግስትን አሰራርና አመራር የሚተቹ አክቲቪስቶች፣ ጋዜጠኞችና ፖለቲከኞች እየታፈኑ ለእስር ተዳርገዋል። አንዳንድ ውጭ ሀገር የሚኖሩ የዲያስፖራ አባላትና ተከታዮቻቸው ሂደቱን እያጣጣሉ እንደሆነ ይሰማል። እነዚህ አካላት በብልጽግና የሚመራው መንግስት ብቻውን መደራደር አይችልም፣ ከአሸባሪ ጋር መደራደር ተገቢ አይደለም፣ ስምምነቱ ከቲፒኤልኤፍ እንጂ ቲዲኤፍ ጋር አይደለም

ወዘተ ማደናገሪያ ሀሳቦችን እየሰነዘሩ ይገኛሉ። ክቡር ጠቅላይ ሚኒስተር፣ ሰላምን የሚቃወሙ አካላት ፍላጎታቸው ምንድን ነው? ውሳኔዎችንስ ተግባራዊ ለማድረግ እንቅፋት አይሆንም ወይ? ድርድሩን በሚመለከት ከአሸባሪ ጋር ተደራድራችኋል ተባለው ከዚህ ቀደም በተለያየ መድረክ ሲነሳ ሰማለሁ። ያው የተከበረው ምክር ቤት ያወጣችሁት አዋጅ ከአሸባሪ ጋር አትደራደር አይልም

ከአሸባሪ አታሰልጥን አታስታጥቅ፣ አትደግፍ ነው የሚለው። እኛ ሕጉን ተከትለን አላስታጠቅንም፣ አልደገፍንም፣ አላሰለጠንም። ሕጉ ግን አትደራደር ስለማይል፣ ሁለተኛው የዓለም ልምድ ማየት ጠቃሚ ይሆናል። አሜሪካ ታሊባንን ለሀያ ዓመት አሸባሪ ብላ ሰይማለች። ታሊባን ጋር ግን የአሜሪካ ፕሬዚዳንት በስልክ እንኳን እንዳወሩ በይፋ ይናገራሉ፣ ይደራደራሉ

በንግግር ውስጥ የሚገኝ ትርፍ ካለ በሚል ማለት ነው። እና አሸባሪ የተባለ ሀይል ጋር መነጋገር ሰላም እስካመጣ ድረስ፣ ሽብር የማያስቀጥል እስከሆነ ድረስ ክፉ አይደለም። ከዚህ ቀደም እኛ ቲፒኤልኤፍ እና የትግራይ ህዝብ አንድ አይደለም ስንል ተሳስታችኋል አንድ ነን አሉ። አሁን ደግሞ ውይይት ሲኬድ ቲፒኤልኤፍ አልተወያየም እንትና ተወያየ አሉ። ትክክለኛ የአሁኑ ሀሳብ ነው ቲፒኤልኤፍና ትግራይ አንድ አይደለም።

ብልጽግናና ኢትዮጵያ እንዳለን። ብልጽግና የሚደግፉ ኢትዮጵያውያን አሉ፣ የሚቃወሙ ኢትዮጵያውያን አሉ። አንድ ህዝብ በጅምላው የኔ ብቻ ነው ማለት አይቻልም። የትግራይ ህዝብ ሰላም ፈላጊነቱን ወታደሮቻችሁን ባሉበት ቦታ ሁሉ ተረጋግጧል። እንደሰማችሁት ዛሬ ወታደር ነፍሰ ጡር ያዋልዳል፣ የአርሶ አደር ማሳ ያርሳል፣ ኮሽሮና ውሃ ይሰጣል። ይሄንን ወታደር ነው ያጠቃ ነው ብሎ የትግራይ ህዝብ ይናገራል። ይሄን መቀጠል ያለበት

ይሄ መልካም ነገር አይበለሻሽም ወይ? ስለነገ ማንም ሰው ጋራንቲ ሊሰጥ አይችልም። እኛ ግን ዛሬም ነገን በተቻለ መጠን ለሰላም ታምነን መትጋት አለብን ብለን ነው መወሰን ያለብን እንጂ ምን እንዳይመጣ ከወዲሁ መናገር ያስቸግራል። እና ድርድሩ በጣም ጥሩ ነገር ነው። ስምምነቱ በጣም ጥሩ ነገር ነው። ፍሬያማ፣ ውጤታማ እንዲሆን መደገፍ ያስፈልጋል።

ሌላው ለጠቅላይ ሚኒስትሩ የቀረበላቸው ጥያቄ በትግራይና በአማራ ክልሎች የይገባኛል ውዝግብ ካለባቸው ስፍራዎች አንዱ የሆነውን የትግራይ ክልል ምዕራብ ትግራይ የሚለውንና አማራ ክልል በበኩሉ ወልቃይት ብሎ የሚጠራውን ስፍራ የተመለከተ ነው። የፌዴራሉ መንግስት ከተነጋ በደረሰው ስምምነት መሰረት ስምምነት ያልተደረሰባቸውን አካባቢዎች በህገ መንግስታዊ መልኩ ይፈታሉ በሚል ስምምነት መዳረሱን ነግረናል። ይሁንና አካባቢዎቹ ማለትም ወልቃይትና ራያ

የኢፌድሪ ህገ መንግስት ከመጸደቁ በፊት ወደ ትግራይ ክልል የተካተ በፖለቲካ ውሳኔ እየተካለሉ ናቸው። በሁለቱ አካባቢዎች የሚኖረው ህዝባችን እነዚህን አካባቢዎች በመስዋዕትነታቸው ያረጋገጡትን አንፃራዊ እፎይታ

ላላስፈላጊ ክርክርና ሙግት በሚዳረግ መልኩ ስምምነት መድረሱን እንዴት ያዩታል? የፕሪቶሪያው የሰላም ስምምነት የይገባኛል ጥያቄ ያለባቸው አካባቢዎች ጉዳይ በኢፌዴሪ ሕገ መንግስት መሰረት እልባት እንዲሰጠው ይደነግጋል። ከተወካዮች ምክር ቤት ለተነሳላቸው ጥያቄ ጠቅላይ ሚኒስትሩ የሰጡት ምላሽም ከዚሁ ጋር የተያያዘ ነው። ከወልቃይት ጋር በተያያዘ ያነሱት ጥያቄ ብዙ አነባለሁ፣ ብዙም እሰማለሁ። ወልቃይትን በሚመለከት የሚነገሩ

ሽረባዎች፣ ሴራዎች፣ ኮንስፓሲስ ብዙ እሰማለሁ። የኢትዮጵያ መንግስት በእነዚህ ሽረባዎች ውስጥ እጁ የለበትም። የወልቃይት ህዝብ እንዲገነዘብ የምንፈልገው የሚወራው የሚናፈሰው አሉባልታ ውስጥ የኢትዮጵያ መንግስት እጁ የለበትም። እኛ ደቡብ አፍሪካ የሄድነው ወልቃይት ወደ አማራ ይሁን ወደ ትግራይ ይሁን የሚለውን ለመወሰን አይደለም። የፕሪቶሪያው ሳሚትም ይሄን ለመወሰን ስልጣን የለውም።

ምን አገባውና ነው ኢትዮጵያ መሬት እዛ ሄድ እዚህ ሄድ የሚለው? እኛ እዛ ሄድ ነው እንዴት ሰላም አመጣን፣ በንግግር ችግሮቻችን እንፍታለን ማለት ነው። ለምን ወልቃይ ተስቦ እዛ ውስጥ እንደሚገባ አላ ቦታው አይደለም የተስማማ ነው። በኢትዮጵያ ሕግና ስርዓት ይፈጸም። ከህገ መንግስት በፊት ነው የተወሰደው፣ በጉልበት ነው የተወሰደው ላሉት የኔ ፍላጎት የአስተት እንዳይደገም ነው ዛሬ በጉልበት

ነገታገሰ ጉልበት ከሆነ ዘላቂ ሰላም አያመጣም። ወልቃይት ብንፈልግም ባንፈልግም የተወላገደ አማርኛ፣ የተወላገደ ትግረኛ የሚናገር የሁለቱ ህዝቦች ድልድይ የሆነ ህዝብ ነው። ሁለቱም ቋንቋ የሚናገር የተጋባ የተዋለደ ህዝብ ነው። ወልቃይት የነቱ ሁኖ አጥንቁብኛለው እንጂ ከእንግዲህ በኋላ ትግራይ የሚባል ጋር ልገናኝም አልነጋገርም አላለም አይችልም፣ ቢልም ይህም በህግና በስርዓት ብንፈጽም ለወልቃይት ይጠቅማል፣ ለአማራ ይጠቅማል

ለትግራይ ይጠቅማል። የሚጎዳው ነገር የለም። በህግና ስርዓትን ፈጽም የሚለውን ነገር ከብዙ ቶንቆል ጋር ማያያዝ አስፈላጊ አይደለም። እርሶ እንዳሉት ነው። እዛ አካባቢ ጥያቄ ረዘም እንዳለ ጊዜ ነበረ። ለዛ ብለን ነው ኮሚሽን አቋቋሙ ነው። ከዚህ ቀደም ገልጫለሁ። አሁንም ያንም የነበረን አቋም በህግ አግባብ በምክክር በውይይት ይፈታ የሚል

በጦርነት ለተጎዱ አካባቢዎች ሰብአዊ እርዳታ በማቅረብ አገልግሎቶችን ወደ ነበሩበት በመመለስና ተፈናቃዮችን ወደ አካባቢያቸው እንዲመለሱ በማድረግ መንግስት ፈጣን እርምጃዎችን እየወሰደ ይገኛል ሲሉም ጠቅላይ ሚኒስትር አብይ ተናግረዋል። እነዚህ ተግባራት አቅም በፈቀደ መጠን መከናወናቸውን ይቀጥላሉ ሲሉም ገልጸዋል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቅዳሜ ዕለት ባወጣው መግለጫ የሰብአዊ እርዳታ ተደራሽነት መፈቀዱን ያረጋገጠ ሲሆን አስቀድሞ ተግባራዊ የሆነውን የሰብአዊ አቅርቦት ተደራ

የተበላሽነት ፈቃድ በደስታ እንቀበላለን ማለቱና ዩናይትድ ስቴትስ ለኢትዮጵያ የምታደርገውን የሰብአዊ እርዳታ አቅርቦት እንደምትቀጥል መግለጹን መዘገባችን ይታወሳል። በተያያዘ የዓለም አቀፍ ቀይ መስቀል ኮሚቴ በኢትዮጵያ ዛሬ ባወጣው መግለጫ

ጦርነቱ ባለፈው ነሐሴ ካገረሸበትና የፕሪቶሪያውና የናይሮቢው ስምምነቶች ከተፈረሙ በኋላ ለመጀመሪያ ጊዜ ዛሬ ማክሰኞ ህዳር 6 2015 ዓ.ም የህክምና ቁሳቁሶችን የጫኑ ሁለት የጭነት መኪናዎች መቀሌ ገብተዋል ብሏል። በዚህም የዓለም አቀፍ ቀይ መስቀል ኮሚቴ አርባ ቶን የሚሆኑ

በጣም በአስቸኳይ የሚያስፈልጉ መድኃኒቶችን ለህክምና ተቋማት አቅርቧል ሲልም ገልጿል። በሚቀጥሉት ቀናት ተጨማሪ የህክምና ግብአቶች ወደ ክልሉ እንደሚገቡም አስታውቋል። ጠቅላይ ሚኒስትር አብይ በሰላም ስምምነቱና አተገባበሩ ዙሪያ ዛሬ ለህዝብ ተወካዮች ምክር ቤት የሰጡትን ማብራሪያ በተመለከተ እስካሁን ከህወሓት ወገን በይፋ የተሰጠ ምላሽና አስተያየት የለም። ጠቅላይ ሚኒስትሩ ከሰላም ስምምነቱ በተጨማሪ በሌሎች ወቅታዊ ጉዳዮች ላይም ለተነሱላቸው ጥያቄዎች ምላሽና

ማብራሪያ ሰጥተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለሰዓቱ አቢይ ርዕስ አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ወደ አማራ ክልል እናቀናለን ከኦሮሚያና ቤንሻንጉል ጉሙዝ የተፈናቀሉ ብዙዎች

ብርቱ ችግር ላይ ነን አሉ። ከኦሮሚያና ቤንሻንጉል ጉሙዝ ክልሎች የተለያዩ ወረዳዊ ተፈናቅለው በአማራ ክልል ምዕራብ ጎጃም ዞን የሚገኙት ተፈናቃዮች በከፋ ችግር ውስጥ መሆናቸውን ነው ለአሜሪካ ድምጽ የገለጡት የምዕራብ

ጎጃም ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት በበኩሉ በመቶ ሺዎች የሚቆጠሩ ተፈናቃዮች ማህበረሰቡ ውስጥ ተቀላቅለው እንዳሉ ገልጦ እርዳታ ለመስጠት ቁጥሩን የማጣራት ስራ ግን በመሰራት ላይ ነው ይላል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ተፈናቃዮቹ በቂ ድጋፍ እንዳላገኙ ማረጋገጡን ጠቁማ፣ አስቴር ምስጋናው ተከታዩን አድርሳናለች።

ሶስት ዓመት በፊት ከምስራቅ ወለጋ ሊሞ ወረዳ በወቅቱ በነበረው ግጭት ምክንያት ተፈናቅለው ወደ ምዕራብ ጎጃም ዞን እንደመጡ የሚናገሩት አቶ አበዛው እጅጉ በዞኑ ዋና ከተማ ፍኖተ ሰላም ከሚገኙ ተፈናቃዮች መካከል ናቸው። የቀን ስራ እየሰሩ ቤት ተከራይተው ዘጠኝ ልጆቻቸውን እያስተዳደሩ እንደነበርና

ችግሩ ሲጠናባቸው አራት ልጆቻቸውን ዘመድ ለምነው ማስጠጋታቸውን ይናገራሉ። በእድሜያቸው መግፋት ምክንያት ስራ መስራት እንዳልቻሉ እና ቤተሰቦቻቸውን መቀለብ እንደተሳናቸውም ነው ለአሜሪካ ድምጽ ያብራሩት። በቃ አንዳንድ ዘመድ ተጠግተው ለጊዜው ባይሆን እህል እንኳ ገልተው እንዲያጥሩ ብለን በየ ቤተ ዘመድ ማለት ነው ዘመድ ዘንዳ ሰባት ወር ነው ስምንት ወር አካባቢ ሊሆነን ነው። በቃ እንግዲህ እርዳታ ተቋረጠ።

ህጻኖች ለስራ ያልደረሱት እነዚህ ደፍልኛል ምን ይሰራሉ? ምንም የምሰራው ነገር የለኝም። በእድሜ የምሸምገል ብያለሁ። በቃ ዝምጄ ነው። ምንም የምሰራው ስራ አልቻልኩም። ለመስራትም ዝምጄ ነው ተቀምጫያለሁ። ምኑን እሰራው ብለሽ አቶ ልበሞኝ ደምሌም ከኦሮሚያ ክልል ምስራቅ ወለጋ ዞን ተሰደው በፍኖተ ሰላም ከተማ ከሚገኙት ተፈናቃዮች

መካከል ናቸው። ሰብአዊ እርዳታ ከቆመ ከሰባት ወር በላይ በመሆኑ በከፋ ችግር ውስጥ መሆናቸውን ተናግረዋል። ሶስት ዓመት ሊሆነለው እንግዲህ በክራይ ምንንገላ ቅራሽ የምንበላው ማከላል እርዳታ ነበር የሚሰጡን እርዳታውም አቁመው

አጋጣሚ አልፎ አልፎ ጉልበት ያለው ይሠራል፣ ጉልበት የሌለው በቃ ዝም ብሎ ራብ ነው የሚጫፍል። የምዕራብ ጎጃም ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ኃላፊ አቶ ተዋቸው አለም ነው። ከ2011 ጀምሮ ከኦሮሚያና ከቤኒሻንጉል ክልሎች የመጡት በሺዎች የሚቆጠሩ ተፈናቃዮች ከማህበረሰቡ ጋር ተቀላቅለው እንደሚገኙ ገልጸዋል። ይደረግላቸው የነበረው የተቆራረጠ ድጋፍ እንደነበረ እና በአሁኑ ሰዓት ሙሉ በሙሉ መቋረጡንም አስረድተዋል።

ወደ 282 ተፈናቃዮች አሉን። እነዚህ ተፈናቃዮች ያው እንደሚታወቀው በየቤቱ ነው ያሉት፣ ዘመዶቻቸው ነው የሚገኙት እና አሁን ያው አገሪቱ ያለችበት የሁኔታ ስለሚታወቅ አብዛኛው ፓኬጁን ጠብቆ አይመጣም።

ተረጆች ስንዴ አሁን የስንዴ የህል ጥረት ስላለ እነዚህ ከ282 ተፈናቃዮቹ አሁን የማጥራት ስራ እየተሰራ ነው። የማጥራቱ ስራ ምንድን ነው? ቢያንስ ቢያንስ አቅም ያላቸው የገጠር መጠቀሚያ መሬት ያላቸው አሁን ጊዜ በሚኖሩበት ማለት ነው፣ በምዕራብ ጎጃም እንደ መኖሪያ ቤት ያላቸው የተለያየ አቅም ኖሯቸው በንግድ ስራ የተሰማሩ ካሉ

እነዚህ ከተፈናቃይነት ይሰረዛሉ ሳይሆን ቢያንስ ይህቺ ሀብቱ ውስን ስለሆነ ጥረት ስላለ የሚመጣው ስንዴ ለሁሉም ማዳረስ ስለማይቻል እነዚህ ሰዎች ከእርዳታው ቢገለሉና ከተፈናቃይነት መዝገባቸው አይሰረዙም። ከእርዳታው ግን ምንም የሌላቸው ቤት እንኳን ለመከራየት ሽንት ቤት ሞላ እየተባሉ ሰባት እና ስምንት ቤተሰብ ያላቸው ሰዎች ከማህበረሰቡ እየተገለሉ ኬንዳ ዘርግተው ነው የሚኖሩት አብዛኞቹ።

እና እነዚያን ቤት ያለው ሰው ቢያንስ የቀን ሰራም ሲሰራ ውሎ ማታ ቤቱ የሚጠለሉበት ካለው፣ እነዚህ ምንም የሌላቸው ድሃዎች እጥረት ስላለ የሀብቱ እጥረት ስላለ ቅድሚያ ለእነዚህ እንዲሰጥ በሚል የማጣራት ስራ ተጣርቶ አሁን ወደ መቶ ሰማንያ ሺህ እንደ ዞናችን ስንዴ የምንጠይቅለት አካላ ተፈናቃዮች አሉ ማለት ነው።

የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍንም ተፈናቃዮቹ በቂ ድጋፍ እያገኙ አይደለም ብለዋል። ራቦጃን በአብዛኛው የተፈናቀሉ ተፈናቃዮች ማንነትን መሰረት ባደረገ ጥቃት ተፈናቅለው ከአጎራባች ክልሎች የመጡ ተፈናቃዮች ናቸው። ትክክል ነው። እነዚህ ተፈናቃዮች መቶ ፐርሰንት ችግር ፈች የሆነ ምግብ ድጋፍ እየተደረገላቸው ምኖ መውሰድ አይቻልም። ምክንያቱም የመቆራረጥ

ጉዳዮች ይታያሉ። ድጋፉ ከተፈናቃዩ ቁጥር ጋር ባለመመጣጠኑ የቀረበውም ድጋፍ እየተሰራጭ አይደለም የሚል ነገር አለ። እሱንም ችግሩን ለመፍታት ጥረት እያደረግን ነው፣ እየሰራ እንገኛለን።

የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ዩኤን ኦቻ ባለፈው ወር ባወጣው ሪፖርት ከኦሮሚያ ክልል በግጭት ምክንያት እየተፈናቀሉ ወደ አማራ ክልል የሚገቡ ተፈናቃዮች ቁጥር ማሻቀቡን ገልጿል። ድርጅቱ የአካባቢውን ባለስልጣናትና እና የግብረሰናይ ድርጅቶችን ጠቅሶ ባወጣው ሪፖርት ከኦሮሚያ ክልል ወለጋ ዞኖች እየተፈናቀሉ ወደ አማራ ክልል ጎጃም፣ ሰሜን ሸዋ፣ ደቡብ ወሎ እና ዋግምራ ዞኖች እንዲሁም ወደ ባህር ዳር እየገቡ መሆኑን ጠቅሷል። ለአሜሪካ ድምጽ አስቴር ምስጋ

ዘገባ ነው ባህርዳር። አስቴርን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች ለተከታዩ ርዕስ ደግሞ ወደ አዲስ አበባ ነው የምንመለሰው። በአሁኑ ወቅት እስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ በ30 ሺህ ብር ዋስ እንዲፈታ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ

ወንጀል ችሎት ዛሬ ቢወስንም የቅሊንጦ ማረሚያ ቤት ሊለቀው ፈቃደኛ አይደለም ሲሉ ጠበቃውና ወንድማቸው ለአሜሪካ ድምጽ ገልጠዋል ገብረ ሚካኤል ገብረ ምድን ያጠናቀረውን የዚህን ዘገባ ዝርዝር ሀብታሙ ስዩም እንደሚከተለው ያቀርበዋል። ቀደም ሲልም ይኸው ችሎት ተመስገን በመቶ ሺ ብር ዋስትና እንዲለቀቅ ወስኖ የነበረ ቢሆንም አቃቤ ሕግ ለጠቅላይ ፍርድ ቤት ይግባኝ በማለቱ ሳይፈታ መቆየቱ ታውቋል።

ወንድሙ አቶ ታሪኩ ደሳለኝ ወደ ማረሚያ ቤቱ ሄደው እንደነበርና ማረሚያ ቤቱ የፍርድ ቤት ትዕዛዝ ቢደርሰውም አይፈታም የሚል ምላሽ እንደሰጣቸው ገልጸዋል። ማረሚያ ቤቱ ያለቀቀበትን ምክንያት የተመስገን ደሳለኝ ጠበቃ አቶ ቤተማርያም አለማየው ሲናገሩ ቀደም ሲል ከፍርድ ቤት ጋር በተለዋውጣቸው የጽሑፍ ሰነዶች የሚያውቀው ጉዳይ የሽብር ጉዳይ የነበረ መሆኑን መጠቆሙንና ዛሬ ተጽፎ የደረሰው የተለየ በመሆኑ እንደሆነ ማሳወቁን ገልጸው ፍርድ ቤቱ ማብራሪያ እንዲሰጠኝ በደብዳቤ ይጠይቃለሁ ብለዋል ብለዋል። ሆኖም የሽብር

ጉዳይ የተባለው ነገር ማረሚያ ቤቱ ያመጣው አዲስ ነገር ነው የሚሉት አቶ ቤተ ማርያም በፍርድ ቤትና በማረሚያ ቤቱ መካከል እንዲህ አይነት የጽሑፍ ልውውጥ እንዳልነበረ ተናግረዋል። ክሱ ወታደራዊ ምስጢሮችን ለሕዝብ መግለጽ እየተባለ መቆየቱንና ለደንበኛቸው ሲከራከሩ የነበረውም በዚህ የክስ ጭብጥ ጉዳይ እንደነበረ አመላክተዋል። ከፌዴራል ማረሚያ ቤቶች አስተዳደር አስተያየት ለማግኘት ጥረት እያደረግን ነው፣ እስካሁን አልተሳካም። ምላሽ ለማግኘት ጥረታችንን እንቀጥላለን።

ሀብታሙን አመሰግናለሁ ለዘገባው ገብረ ሚካኤል ገብረ መድህን ነው ያደረሰን ገብረ ሚካኤልንም አመሰግናለሁ አድማጮች ተከታዩ ርዕስ ደግሞ ወደ ጎረቤት ሶማሊያ ጉዳይ ይወስደናል የአልሻባብ መሪዎችን ለሚያስይዝ ጥቆማ የአስር ሚሊዮን ዶላር ሽልማት ዩናይት ስቴትስ የሶማሊያው ሽብርተኛ ቡድን አልሻባብ ሶስት ቀንደኛ መሪዎችን የሚያስይዝ ጥቆማ ለሚሰጥ

የመደበችውን ወሮታ በእጥፍ ማሳደጓንና እስከ አስር ሚሊዮን ዶላር የሚደርስ ሽልማት እንደምትሰጥ አስታወቀች። ሁለቱ ተፈላጊዎች የቡድኑ ዋነኞቹ መሪዎች ሲሆኑ ሶስተኛው ደግሞ ላለፉት አስራ አራት አመታት የቡድኑ አባል የሆነ አንድ የዩናይት ስቴትስ ዜጋ መሆኑም ተመልክቷል። መሐመድ ዩሱፍ ከናይሮቢ ያጠናቀረውን የዚህ ሪፖርት ዝርዝር ቆንጅታየ እንደሚከትለው ታቀርበዋለች።

አህመድ ዲሪዬ፣ መሐመድ ካራቴና ጂሃድ ሙስጠፋ የሚባሉትን የአልሸባብ መሪዎች አድኖ ለመያዝ እንዲረዱ የዩናይትድ ስቴትስ መንግስት የሶማሊያንና የአካባቢውን ሕዝብ እርዳታ ተማጽኗል። ሶስቱ ተፈላጊዎች ሶማሊያና ኬንያ ውስጥ በተፈጸሙ በርካታ ሰዎች የተገደሉባቸው የሽብር ጥቃቶች እጃቸው አለበት ተብለው የተወነጀሉ ናቸው።

በሶማሊያ የዩናይትድ ስቴትስ አምባሳደር ሌሪ አንድሬ ትናንት ናይሮቢ ላይ በሰጡት ቃል ሶስቱን ተፈላጊዎች ለሚያስይዝ መረጃ ቀደም ብሎ የተመደበው ሽልማት በእጥፍ አድጎ ወደ አስር ሚሊዮን ዶላር መጨመሩን አስታውቀዋል። ይህም መሆኑ የሶማሊያ መንግስት አልሸባብን ለማሸነፍ የሚያደርገውን ጥረት ያግዛል ብለዋል። ቱዴይ ዊ አናውንስ ዘ ዳብሊንግ ኦፍ ዘ ሪዋርድ ኦፈርስ ፎር ኢንፎርሜሽን ሊዲንግ ቱ ዘ ካፕቸር

ቀንደኞቹን የአልሻባብ መሪዎች የሚያስይዝ ጥቆማ ለሚሰጥ የተመደበው ወሮታ በጥፍ ማደጉን እናስታውቃለን። የአልሻባብን የፋይናንስ መረብ ለመበጣጠስ የታለመ አዲስ መርሃ ግብር መዘርጋቱንም እንገልጻለን። ይህም የሶማሊያ መንግሥት አስቀድሞ ይፋ ያደረገውን እቅድ ለማገዝ የታለመ መሆኑን አጥበቄ ላስገነዝብ እፈልጋለሁ።

የሶማሊያ መንግስት የቀረጸው እቅድ የቡድኑን የሐሰት ሃይማኖታዊ ርዮተ ዓለም ለመታገል የገንዘብ ምንጮቹን ለማድረቅ እና እንዲሁም በውጊያው ግንባር ይህን ቡድን ድል በመምታት ማኅበረሰቦችን ነፃ ማውጣትን አላማ ያደረገ ነው። የሶማሊያ መንግስት ወታደሮችና የአካባቢ ሚሊሺያዎች አልሸባብን ብዛት ካላቸው ከማዕከላዊ ሶማሊያ መንደሮች ለማባረር

ዘመቻ እያካሄዱ ናቸው። የዩናይትድ ስቴትስ ባለስልጣናትም ሶስቱ የዚህ ቡድን መሪዎች ቢያዙ የቡድኑ እንቅስቃሴ ይበጣጠሳል፣ የአካባቢው ሰላምና ብልጽግናም

ይጠበቃል ብለዋል። የዩናይትድ ስቴትስ ባለስልጣናት እንዳሉት አቡ ኡበይዳ በሚል ሌላ ስምም የሚታወቀው አንደኛው ተፈላጊ አህመድ ድሪዬ ዋናው የአልሸባብ መሪ ነው። እንደ አውሮፓውያን አቆጣጠር በ2020 ዓ ም ኬንያ ላሙ ወረዳ ውስጥ በሚገኝ የዩናይትድ ስቴትስ ወታደራዊ ካምፕ ላይ ጥቃት ካደረሱት ታጣቂዎች ጋር ሲገናኝ የተቀረጸ ቪዲዮ ታይቷል።

መሐመድ ካራቴ ደግሞ የቡድኑ ምክትል መሪ ሲሆን የአልሸባብ የጸጥታና ስለላ ክንፍ አሚኒያት አመራር ውስጥ እንዳለ ተጠቁሟል። ሶስተኛው ተፈላጊ ጄሃድ ሙስጣፋ የቡድኑ ተዋጊዎች ወታደራዊ አሰልጣኝ ሲሆን ሶማሊያ ያሉ በአዳን ተዋጊዎች አዛዥ መሆኑም ተመልክቷል። የቀድሞ የሳንዲየጎ ካሊፎርኒያ ነዋሪው የአልሸባብ እና የሌሎች ሽብርተኛ ቡድኖች አገናኝም ጭምር እንደሆነ ተገልጿዋል።

በኬንያ የዩናይትድ ስቴትስ ኤምባሲ ዲፕሎማቲክ ሚሽን ምክትል ኃላፊ የሆኑት ማርክ ዲላርድ በሰጡት ቃል የተመደበው የገንዘብ ሽልማት ሕገወጥ የገንዘብ ዝውውሮችንና የንግድ እንቅስቃሴዎችን የሚመለከቱ ጥቆማዎችን እንደሚያካትት አስረድተዋል። ዩናይትድ ስቴትስ

የአልሻባብን መረብ ለመበጣጠስ ኬንያንና ሌሎችንም በቀጠና ያሉ አጋሮቻችንን ለመርዳት ያለንን ቁርጠኝነት ለማሳየት ዩናይትድ ስቴትስ የቡድኑን የገቢ ምንጮች ለማድረቅ የሚያስችል መረጃ ለሚጠቁም የገንዘብ ወሮታ ትሰጣለች። ይህም አልሻባብ በሀገር ውስጥ ገቢ ለማግኘት የሚበዘብዘውን የተፈጥሮ ሀብት፣ የገንዘብ ምንጮቹንና አቀባባዮቹን የሚያሲዝ መረጃንም ይጨምራል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፍትህ ወሮታ መርሃ ግብር የአልሸባብ የፋይናንስ መረብን የሚመለከት ጥቆማ ለሚሰጥ ሽልማት ሲመድብ የትናንቱ የመጀመሪያው መሆኑ ተገልጿል። አመሰግናለሁ ቆንጂ። ተከታዩ ርዕስ ደግሞ ወደ ምስራቅ አፍሪቃ

ወደ ኡጋንዳ ይወስደናል በኡጋንዳ የተከሰተው የኢቦላ ወረርሽኝ እየቀነሰ መሆኑ ተነገረ የኡጋንዳ ጤና ሚኒስቴር በአገሪቱ የተከሰተው የኢቦላ ወረርሽኝ ስርጭቱ ጋብ እያለ መሆኑን በማስታወቅ ላይ ነው የሚኒስትር መስሪያ ቤቱ ይህን መግለጫ ያወጣው የአገሪቱ የመገናኛ ብዙሀን አፈትልኮ የወጣ ነው የተባለ አንድ ሰነድ በመጥቀስ ወረርሽኙ እስከሚቀጥለው ሚያዝያ ወር ድረስ የአምስት መቶ ሰዎችን ህይወት ሊነጥቅ እንደሚችል መዘገባቸውን ተከትሎ ነው

ወረርሽኙ መታየት ከጀመረበት ካለፈው መስከረም ወር አንስቶ እስካሁን 137 ሰዎች በወረርሽኙ ወይም በበሽታው መያዛቸው ሲታወቅ፣ ሌሎች 54 ሰዎች ደግሞ ሕይወታቸውን አጥተዋል። እንግዲህ ወልዴ እንዲህ ያቀርበዋል።

በኡጋንዳ ኢቦላ ሱዳን ተብሎ የሚጠራው ቫይረስ ከቁጥጥር ውጭ የተሰራጨ ነው የሚሉ ሪፖርቶች ከወጡ በኋላ የሀገሪቱ የጤና ጥበቃ ሚኒስቴር ባለስልጣናት በተቃራኒው ስርጭቱ ጋብ እያለ መሆኑን በመናገር በመገናኛ ብዙሀን አፈትልከው ወጡ የተባሉ መረጃዎችን በማስተባበል ላይ ናቸው።

በበሽታው የሚያዙ ሰዎች ቁጥር ጋብ እያለ መሆኑን ያለፉት ሳምንታትን አሃዝ በመጥቀስ የኡጋንዳ የጤና ጥበቃ ሚኒስትር የሆኑት ዶክተር ጄን ሩት አሰንግ ባለፈው አርብ ለዜና ሰዎች ተናግረዋል። በእንግሊዝ አገር በሚታተመውና ዴይሊ ቴሌግራፍ በተሰኘው ጋዜጣ ላይ የወጣ አንድ ጽሑፍ ከለጋሾች አፈትልኮ ወጥቷል ያለውን ዶሴ በመጥቀስ

በዚህ የፈረንጆች ዓመት መጨረሻ 250 ሰዎች እንዲሁም በመጪው መያዚያ 500 ሰዎች በተውሳኩ ምክንያት እንደሚሞቱ የሚኒስቴር መስሪያ ቤቱ ግምቱን አስቀምጧል ሲል ጠቁሞ ነበር። ሚኒስትሩ አሰንግ እንደሚሉት ግን ወረርሽኙ በቅርብ ክትትል እየተደረገበት መሆኑንና በበሽታው የተለከፉ ሰዎችን በተመለከተም ክትትል እየተደረገ መሆኑን ተናግረዋል። በካምፓላ ያሉና በበሽታው የተያዙ ሰዎች በኳራንቲን ወይም አንድ ቦታ ብቻ እንዲቆዩ የተደረጉ ሲሆን

ካሳንዳ ተብሎ በሚጠራው አውራጃ ግን ባለስልጣናት ወረርሽኙን ለመቆጣጠር ቀላል ሆኖላቸዋል፣ ብለዋል ሚኒስትሯ። መንግስት በከፍተኛ ሁኔታ የተጠቁትን ሙቤንዴ እና ካሳንዳ የተባሉትን አውራጃዎች ለ21 ቀናት በቤት ውስጥ የማዋል እገዳ ጥሎባቸዋል። በሙቤንዴ አዲስ ወረርሽኝ እየታየ ባይሆንም መንግስት አንደኛ ደረጃ ትምህርት ቤቶች እንዲዘጉ አዟል። ኒስ

የጤና ጥበቃ ሚኒስትሩም ሆነ ሳይንሳዊ አማካሪ ኮሚቴው ወይም ብሔራዊ የፕላን ባለስልጣኑ ለዚህ ኢቦላ ወረርሽኝ ሳይንሳዊ ቀመር ሰርቶለት አያቅም። ስለዚህ ቀመሩን የሰሩት ራሳቸው እነ ዴይሊ ቴሌግራፍ ናቸው። ከዚህ በተጨማሪም ሙቤንዴና ካሳንዳ አውራጃዎች ኳረንቲን ወይም የቤት የመዋል እግዳ ተጥሎባቸዋል። መቶ በመቶ ምንም በሽታው ሊታይ አይችልም ግን ማለታችን አይደለም።

በኡጋንዳ የዓለም ጤና ድርጅት ተወካይ የሆኑት ዮናስ ተገን በሪፖርቱ የወጡ የበሽታውን የወደፊት ሁኔታ የሚያሳዩ አሃዞች የተጋነኑ መሆናቸውን በጋዜጣዊ መግለጫ ላይ ተናግረዋል ተገን እንደሚሉት ባለፈው ሳምንት የተመዘገቡት አምስት የተረጋገጡና አዲስ በበሽታው የተያዙ ሰዎች ሲሆኑ ባለፉት ሶስት ሳምንታት ወረርሽኙ እያስቆለቆለ መጥቷል

ከጤና ድርጅቱ የተገኙ ናቸው የተባሉና ሐሰተኛ ናቸው ያሏቸውን መረጃዎች በዴሊ ቴሌግራፍ ላይ ተጽፎ ማየታቸው እንደገረማቸውም አልሸሸጉም። የምጽት ቀን ሁኔታን እየነገሩን አይደለም። በተለመዱ ሁኔታዎች እንኳን ለምሳሌም የዓለም ጤና ድርጅት ተቅማጥና ሌሎች ምልክቶችን የምንመረምርበትን ጥቅሎች በተለያዩ ቦታዎች እናሰራጫለን

አራት መቶ አምስት መቶ ለሚሆኑ ተማሚዎች የሚበቃ በሽታው በዚያ አካባቢ አለ ማለት ነው አይደለም፣ መዘጋጀታችንን ነው የሚያሳየው። ቀመሩን የዓለም ጤና ድርጅት እንዳልሰራም አረጋግጥልሻለሁ። ግራፉን ሳይ ገርሞኛል። የጤና ድርጅቱ እንዲህ አይነት ግራፍ አይሰራም። በሀገር ውስጥ የሚወጡ ሪፖርቶች ደግሞ በጤና ጥበቃ ሚኒስትሯና በለጋሾች መካከል

በሽታውን ለመከላከል የተመደበው መዋለ ነዋይ በምን መልኩ መያዝ አለበት የሚለው ጉዳይ ላይ ንትርክ ውስጥ መሆናቸውን እያመለከቱ ነው። በኡጋንዳ የዩናይትድ ስቴትስ አምባሳደር የሆኑት ናታሊ ብራውን በሽታው መታየቱ ከታወጀበት ከመስከረም ወር አንስቶ አገራቸው በፕሮጀክት አስፈጻሚ አጋሮች በኩል 223 ሚሊዮን ዶላር መላኳንና ይህም በኡጋንዳ መንግሥት መሪነት የሚካሄደውን በሽታውን የመዋጋት ዘመቻ ለመደገፍ መሆኑን ተናግረዋል።

ስድስት ሚሊዮን የሚሆን ገንዘብ በቀጥታ ለሚኒስቴር መስሪያ ቤቱ እንደተሰጠም አክለዋል። ገንዘቡ በአግባቡ ጥቅም ላይ እንዲውልም አጽንኦት ሰጥተው ተናግረዋል።

እንደሚታወቀው በመንግስት ውስጥ ያሉትም ሆነ ሌሎች ጉዳዩ የሚመለከታቸው ሁሉ የሚችሉትን እንዲያደርጉና ሙስናን እንዲያጠፉ እንጠይቃለን። የተለመደው የገንዘብ እርዳታ ወደሚፈልጉት ሰዎች ሳይደርስ ግለሰቦች ኪስ ውስጥ የሚገባ ከሆነ ሁሉንም የሚጎዳ ነው የሚሆነው።

ኢቦላ ሱዳን ተብሎ የሚታወቀውን ቫይረስ መነሻ በተመለከተ አሁንም ቁርጥ ያለ ሳይንሳዊ መልስ የለም። ባለፈው ወር የጤና ሚኒስቴሩ 189 የሌሊት ወፎችን በመያዝና 320 ናሙናዎችን በመውሰድ የኢቦላ ምንጭን ለማወቅ ሙከራ አድርጓል። የአፍሪካ የበሽታዎች ቁጥጥርና መከላከያ ማዕከል ኃላፊ የሆኑት ዶክተር ሊሳ ኔልሰን ምርመራው አሁንም በሂደት ላይ ነው ብለዋል።

እኛ ማወቅ የምንፈልገው የዚህን ወረርሽኝ ምንጭ ነው። ለምን ሙቤንዴ ካሳንዳ? ይህ ወደፊት የሚኖሩ ስርጭቶችንና ለበሽታው በተለይ ተጋላጭ የሆኑትን የማህበረሰብ ክፍሎችን እንደ አካባቢያቸው ጸባይ ለመለየት ነው። የዚህ አደገኛ ገዳይ በሽታ ምንጭ ምንድን ነው? ከዚህ በፊት በተደረገው ጥናት መሰረት የሌሊት ወፎች ማርበርግ ቫይረስን ጨምሮ ሌሎችን ቫይረሶች እንደሚሸከሙ እናውቃለን።

ኡጋንዳ የኢቦላ ወረርሽኝን መከሰቱን ያወጀችው ባለፈው መስከረም አስር ሲሆን ቀደም ብሎ በነሐሴ ወር ሕይወት ሲቀጥፍ እንደነበርም አስታውቃለች። 16 ሕመምተኞች አልጋ ይዘው በመታከም ላይ ሲሆኑ 65 ደግሞ ከበሽታው አገግመዋል። 4147 ደግሞ ቫይረሱ ከያዛቸው ጋር ንክኪስ አይኖራቸው አይቀርም በሚል ክትትል የተደረገባቸው መሆኑን የጤና ባለሥልጣናት አስታውቀዋል። አሁን በቫይረሱ እንደተያዙ የተረጋገጠው 137 ሰዎች ናቸው።

አመሰግናለሁ እንግዱ አድማጮች። ለምሽቱ የመጨረሻ ወዳደረግ ነው የመጽሔት ርዕስ ነው የምንሻገረው። ባይደን ና የቻይናዎቻቸው ከባሊው የቡድን ሀያ ስብሰባ ትዩ ተገናኝተው ተነጋገሩ። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ና የቻይናዎቻቸው ሺጂንፒንግ በባሊ ኢንዶኔዥያ በፕሬዚዳንት ጆኮ

ዊዶዶ አስተናጋጅነት እየተካሄደ ባለው የቡድን ሀያ ጉባኤ ጎን ለጎን ዛሬ ሰኞ ተገናኝተው ተነጋግረዋል። ከፕሬዚዳንቱ ጋር የተጓዘችው የአሜሪካ ድምጿ የዋይት ሃውስ ዘጋቢ ፓትሲ ዊዳ ኩስዋራ ያጠናቀረችውን ዘገባ ኤደን ገርመው እንደሚከተለው ታቀርበዋለች። የመዝናኛ ደሴት የሆነችው ባሊ ሲጠበቅ የነበረውን የሁለት ሀያል ሀገራት መሪዎችን ስብሰባ አስተናግዳለች፣ የዩናይትድ ስቴትሱን ጆ ባይደን እና የቻይናውን ሺጂንፒንግ።

በታይዋን ጉዳይ በሁለቱ ሀገራት መካከል ውጥረት በሰፈነበት በዚህ ወቅት ሁለቱም መሪዎች ልዩነትን ማቻቻልና ግጭትን ማስወገድ አስፈላጊ መሆኑን አጽንዖት ሰጥተዋል። በቅድሚያ የቻይናው ፕሬዝዳንት ሺጂንፒንግ we as the leaders of china and the united states should play a role in guiding and setting the direction እኛ እንደ ቻይናና የዩናይትድ ስቴትስ መሪዎች የሁለቱ ሀገራት ግንኙነትን ለማዳበርና ትክክለኛ አቅጣጫ እንዲይዝ ሚና መጫወት አለብን።

ሶስት ሰዓትን በወሰደው ውይይታቸው ራስ ገዝ በሆነችው ነገር ግን ቻይና እንደ ራሷ ግዛት በምትቆጥራት ታይዋን ምክንያት የተፈጠረውን ውጥረት ለማርገብ እንደሚሹ ባይደን ተናግረዋል። ቻይና ታይዋንን ለመውረር አይቀሬ ሙከራ የምታደርግ አይመስለኝም። እኛ በታይዋን ላይ ያለን ፖሊሲ በፍጹም እንዳልተቀየረ ግልጽ አድርጌያለሁ።

ከዚህ በፊት የነበረንን አቋም ነው አሁንም የያዝ ነው በቻይናና በታይዋን መካከል ያሉት ጉዳዮች በሰላም ሲቋጩ ማየት እንደምንሻ ግልጽ አድርጌያለሁ። ባይደን እንዳሉት ቤጂንግ ሰሜን ኮሪያን የማታድባት ከሆነ ዩናይትድ ስቴትስ አጋሮቿን ለመከላከል ትንቀሳቀሳለች። ባይደን ዛሬ ቀደም ብሎ በኢኮኖሚ የበለጸጉ ሀያ ሀገሮች ስብስብ በሆነው የቡድን ሀያ ጉባኤ አስተናጋጅ ከሆኑት ከኢንዶኔዥያው ፕሬዚዳንት ጆኮ ዊዶዶ ጋር ተገናኝተዋል።

ክቡር ፕሬዚደንት እንደነገርኩ ወደ ሀገር የምመለስ አይመስለኝም። ጓዳዊ ቀልዶ የመጣው ኢንዶኔዥያ የሩሲያውን ፕሬዝደንት ቭላድሚር ፑቲንን መጋበዝ የለባትም በማለት ምዕራባውያን መሪዎች በጉባኤው ላለመሳተፍ መዛታቸውን ተከትሎ በዋሽንግተንና በጃካርታ መካከል ለወራት ውጥረት የሰፈንበት ዲፕሎማሲያዊ ምልልስ መደረጉን

በማስከተል ነው። ሰጥቶ መቀበል ላይ የደረሱት። ዩክሬን የቡድን ሀያ አባል ሀገር ባትሆንም ፕሬዚዳንት ቮሎዲሚር ዘለንስኪ እንዲጋበዙ በማድረግ ነበር። ዘለንስኪ በቪዲዮ ስብሰባውን ይሳተፋሉ። ሞስኮ ደግሞ የውጭ ጉዳይ ሚኒስትሯን ሰርጌይ ላቭሮብን ትልካለች። በዩክሬን ያለው ጦርነት በኃይልና በምግብ ዋስትና ላይ ያስከተለው ተጽዕኖ ነገ ማክሰኞ በሚጀምረው የቡድን ሀያ ጉባኤ ላይ አብይ አጀንዳ ይሆናል።

ኤደን ገረመውን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ወደ ሁለተኛው አጋማይ ስርጭት ነው የምናመራው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከአርባ ሰባት መሆኑን ያመለክታል። እንዝለቅ ወደዚያው

የ2022 የዓለም ዋንጫ በኳታር የዓመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር አቻ የለሽውን ጨዋታ የጥልቀት ዘገባዎች ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች፣ በግጥሚያዎቹ ውስጥ ብልጭ የሚሉ ከዋክብትን፣ ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን

አሰልጣኞችን፣ ተጫዋቾችን ከአሜሪካ ድምፅ ይከታተሉ። እንዲሁም ከአህጉሪቱ አራቱ ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ፣ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ተአምራዊ ኃይል አብረን እናጣጥም። የአሜሪካ ድምፅ ራዲዮ

አዎ የዓለም ዋንጫ የሁሉን ቀልብ የሳበ ነው። እንግዲህ ዝግጅታችንን በሰዓቱ እንድትከታተሉ እንጋብዛለን። አሁን ቀደም ብዬ ወደ ጠቆምኩት የሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። የአማዞን የአፍሪቃ ዋና መስሪያ ቤት የግንባታ ስፍራ ተቃውሞ ገጠመው። የአማዞኑ የአፍሪካ ዋና መስሪያ ቤት በባህላዊና ታሪካዊ ቦታ ላይ መገንባቱ እንዲያቆም የተሰጠው የፍርድ ቤት እገዳ ከተነሳ በኋላ ክሱን ያቀረቡት

ማህበራዊ አንቂዎች ማክሰኞ ከህግ ጠበቆቻቸው ጋር እንደሚገናኙ ታውቋል። አንቂዎቹ እንደሚሉት በደቡብ አፍሪቃ፣ ግንባታው በሚደረግበት ስፍራ በአካባቢው ለሚገኙ ጎሳዎች ታሪካዊ ትርጉም ያለው መሆን አለበት ነው። የፕሮጀክቱ ደጋፊዎች ግን በጣም አስፈላጊ የሆነውን የስራ እድል የሚፈጥርና የአካባቢውን ባህል የሚያከብር ነው ባይ ናቸው።

ቪኪ ስታርክ ከኬፕታውን የላከችውን የዚህን ዘገባ ዝርዝር እንግድ ወልዴ እንደሚከተለው ያቀርበዋል። ሪቨር ክለብ በመባል የሚታወቀው የጎልፍ መጫወቻ እና የስብሰባ ስፍራ የነበረበት ቦታ ላይ አሁን የአማዞን ሕንፃ በፍጥነት እየተገነባበት ነው። ግንባታው እንዲቆም የተሰጠው የፍርድ ቤት እገዳ መነሳት ውሳኔን ግንባታውን የሚያከናውነው እና ሊዝ ቤክ ሌዥር ፕሮፐርቲስ ትረስት የተባለው ኩባንያ በደስታ ተቀብሎታል።

እንደ ኩባንያው ከሆነ በአማዞን የበላይነት የሚከናወነው ልማት 19 ሺህ የስራ ዕድሎችን ይፈጥራል። ሊስቤክ ሌዥር ፕሮፐርቲስ ትረስት 265 ሚሊዮን የአሜሪካ ዶላር የሚፈጀውንና መላውን የኬፕታውን ነዋሪ የሚጠቅመውን ፕሮጀክት በተመለከተ የተሰጠውን የፍርድ ቤት ውሳኔ በመልካም ይቀበለዋል። ይህ ውሳኔ ለአካባቢው ማህበረሰብ ጥቅም የሚሰጠውን ልማት በሚቻላቸው ሁሉ ለማስቆም ጥረት እያደረጉ ላሉ ወገኖች

ግልጽ መልእክት የሚያስተላልፍ ነው። የ266 ሚሊዮን ዶላር ፕሮጀክትን ክርክር በተመለከተ አማዞን እስካሁን አስተያየት አልሰጠም። ክሱን ያቀረቡት ኦብዘርቫትሪ የሲቪል ማኅበር የተሰኙ የማኅበራዊ አንቂዎችና ታሪክ ጀንኪንስ የተባሉ የነባር ማኅበረሰቦች ተወካይ የምክር ቤት አባል የፍርድ ቤቱ ሙግት ገና አላለቀም ባይ ናቸው። እነርሱ እንደሚሉት ቦታው በዓለም ቅርስነት መመዝገብ ያለበት ነው።

ምክንያቱም ይላሉ እንደ አውሮፓውያን አቆጣጠር በአስራ አምስት አስር ደቡብ አፍሪካውያን ከአውሮፓ ኮሎኒያሊስቶች ጋር ለመጀመሪያ ጊዜ ውጊያ የገጠሙት በዚህ ስፍራ ነበር። ኮሂ ኮሂ የተባለው የአካባቢው ማህበረሰብ ሰራዊት ልጆቻቸውንና ሴቶቻቸውን ያረደውን የፖርቹጋል ጦር ድል የነሱት በዚህ ቦታ ነበር። ነገዶች ቦታውን የመጀመሪያው ግጭት በማለት ይጠሩታል።

ማህበራዊ አንቂዎቹ በተጨማሪ የአካባቢ ብክለትን እንደ ምክንያት ያነሳሉ። ምክንያቱም ስፍራውም ዚዝቤክና ጥቁሩ በመባል የሚታወቁ ወንዞች የሚገኙበት በመሆኑ ግንባታው እንዲቆም ባለፈው መጋቢት የተሰጠው የፍርድ ቤት እግድ የአካባቢው የጎሳ አባላት የምክር ቤቱ አባል አይወክለንም በማለታቸውና እንደውም ልማቱን እንደሚፈልጉ ለፍርድ ቤቱ በመናገራቸው ባለፈው ሳምንት ተነስቷል። ሌስሊ ለንደን በኬፕታውን ዩኒቨርሲቲ ፕሮፌሰርና

ኦብዘርቫቶሪ የሲቪል ማኅበር የተሰኘው የአንቂዎች ማኅበር ሊቀመንበር ናቸው የሕግ ሂደቱ ገና አለማለቁንና ግንባታው በሕግ መፈቀዱን ፍርድ ቤቱ ገና በማጣራት ላይ እንደሆነ ይናገራሉ ጉዳዩ አሁንም ውሳኔ አላገኝም የመጨረሻ ውሳኔ አይደለም የክሱን አግባብነት ውድቅ አላደረጉም እንዲሁ ትኩረት የሳበ ክስ ሆኖ በታሪክ እንዲታወስ ሳይሆን ማሸነፍ ነው የምንፈልገው

150,000 ሄክታር በሚሆነው ስፍራ ላይ አብዛኛው የፕሮጀክቱ ግንባታ ተከናውዶበታል ብለዋል። በአጠቃላይ ምናልባት አርባ በመቶ የሚሆነውን የህንፃ ግንባታ አከናውነው ሊሆን ይችላል። ነገር ግን ብዙ የሚኖሩ ነገሮች አሉ። አማዞን እያደገ ሲመጣ ተጨማሪ ህንፃዎች ሊገነቡ ይችላሉ። ግንባታውን የሚደግፈውና ፈርስት ኔሽን ኮሌክቲቭ የተሰኘው የነገዶች ስብስብ ቃል አቀባይ የሆኑት ዘንዚል ኮሂሳን

ልማቱ ነባር ማኅበረሰቦችን እንደሚያከብር ጠንካራ እምነት እንዳላቸው ተናግረው የቅርስ ማዕከል፣ የመታሰቢያ መናፈሻ እና በነገዶቹ ስም መንገዶችና መተላለፊያዎች እንደሚገነቡ አስታውቀዋል።

እንግዱ ወልዴን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። አሁን ሳምንታዊው ትምህርት

ከፍ ያለ ግምት የተሰጠው አዲሱ የእንግሊዝኛ ቋንቋ መማሪያ በይነ መረብ። ከሰሞኑ ይፋ የተደረገው የእንግሊዝኛ ቋንቋ መማሪያ ፕሮግራም ተማሪዎች ያለባቸውን የቋንቋ ችግር ለመቅረፍ አስተዋጽኦ እንደሚኖረው አንድ ትምህርት ባለሙያ ተናገሩ። ወደ ዝርዝሩ እንውሰዳችሁ። ሪቨር ክለብ በመባል የሚታወቀው የጎልፍ መጫወቻና የስብሰባ ስፍራ የነበረበት ቦታ ላይ አሁን ያ

ባለፈው አርብ በትምህርት ሚኒስቴር ይፋ የተደረገው የእንግሊዝኛ ቋንቋ መማሪያ ፕሮግራም የዩቲዩብ አይነት ሆኖ የተለያዩ የመማሪያ ይዘቶች የተጫኑበት እንደሆነ ተገልጿል። በኢትዮጵያ የትምህርት ይዘትን ለመረዳት አንዱ ችግር የቋንቋ እንደሆነ የሚገልጹት በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ ዶክተር ደጀኔ ንጉሴ እንዲህ አይነት ጥረት ችግሩን ለመቅረፍ እንደሚያግዝ ይናገራሉ። ተማሪዎች ሁለት ነገር ነው አሁን ስራግል የሚያረጉት፣ አንደኛ ቋንቋ መረዳት አለ፣ ሌላኛው የትምህር

ትምህርቱን ይዘት መረዳት አለ። ቋንቋውን ደግሞ በደንብ በአግባቡ ካልተረዱት ይዘቱን ሊረዱት አይችሉም እና ስለዚህ ቋንቋውን ማሻሻሉ ምንም ጥያቄ የለውም። ኢትዮ ቴሌኮም እና ትምህርት ሚኒስቴር ያስጀመሩት ይህ በበይነ መረብ ተጠቅሞ የእንግሊዝኛ ቋንቋን ማሻሻል የሚል ነው። እንግዲህ ተማሪዎች በአግባቡ የምጠቀሙበት ከሆነ

ክፍል ውስጥ የሚማሩትን የእንግሊዝኛ ትምህርት የበለጠ ለመማር እና የበለጠ ደግሞ ለመረዳት እንደ አጋዥ እንደ ተጨማሪ ሪሶርስ ሊጠቅማቸው ይችላል እና ያግዛቸዋል። በእርግጥም የእንግሊዝኛ ቋንቋ መማሪያውን በይፋ ያስጀመሩት የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የትምህርት ጥራትን እያጓደሉ ካሉት ችግሮች አንዱ የቋንቋ አለመቻል እንደሆነ ተናግረዋል። እንግሊዝኛ እንደ አንድ ቋንቋ ሳይሆን ትምህርቱ ኬሚስትሪውም ባዮሎጂውም ሂስትሪውም የሚማረው

በእንግሊዝኛ ቋንቋ ግን እንግሊዝኛ ቋንቋ ዲቴሪዮሬት አርጎ አርጎ ማንም አይደለም ተማሪው አስተማሪው ራሱ ያንን ቋንቋ የማይናገርበት በጣም የሚገርም ሲቹዌሽን ውስጥ ገብተናል። የቋንቋ መማሪያው የትምህርት ጥራትን ለማሻሻል የሚደረገው ጥረት አንድ አካል መሆኑንም አመልክቷል። ከዛሬ ጀምሮ ቤትም ያለ ኢትዮጵያዊ እንግሊዝኛን እንደ ቋንቋ በደንብ መማር የሚችልበት ፕላትፎርም ነው የተፈጠረው እና ይሄ ሲግኒፊካንት የሆነ

የኢትዮጵያን የትምህርት ጥራት ለማሻሻል የምናደርገው ሂደት አንድ አካል የሆነ እንቅስቃሴ ነው። አሁን ዛሬ ላውንች የምናደርገው ከኪንደርጋርደን ጋርደን ጀምሮ እስከ አስራ ሁለተኛ ክፍል ድረስ ፎርማል የእንግሊዝኛ ቋንቋ የሚማር ተማሪ ምን ምን ስኪሎች ሊይዝ ይገባል በሚለው ላይ የተመሰረተ ትምህርት ነው ያዘጋጀው።

በሥነ ሥርዓቱ ላይ የተሳተፉት የኢትዮ ቴሌኮም ዋና ሥራ አስፈጻሚ ፍሬሕይወት ታምሩ ተቋማቸው ማኅበራዊ ኃላፊነቱን ለመወጣት የተለያዩ ሥራዎችን እያከናወነ መሆኑን ተናግረው ተማሪዎች ይህን ፕሮግራም ሲጠቀሙ የኢንተርኔት ወጪ እንዳይበዛባቸው ነፃ መደረጉን ገልጿል።

ይህ ማህበራዊ አስተዋጽኦም ተቋሙን በወር እስከ 3.5 ቢሊዮን ብር ያስወጣዋል ብለዋል። ይህንን አክሰስ የሚያደርጉ በነጻ ቢጠቀሙበት የተሻለ ይሆናል ብለን እናምናለን ማለት ነው። ምናልባት ይሄ አክሰስ ለማድረግ የሚያወጡት ወጪ ዲስከሬጅ አድርጓቸው

ከዓላማው እንዳንገደብ ብዙዎች አክሰስ ያደርጉት እንዳይቀሩ ጭምር በማሰብ ነው ነፃ የተደረገው ማለት ነው። ኢትዮ ቴሌኮምም ሆነ የትምህርት ሚኒስቴር ከዚህ ጋር ተያይዞ ስለሚያወጣው ወጪ ሳይሆን፣ ትልቁ እሳቤና አሁንም አላማችን ያለው የምንፈጥረው ኢምፓክት ላይ ነው። ምን ያህል ተማሪዎች ይጠቀማሉ ወይም ደግሞ ተማሪዎች ብቻ ሳይሆኑ እንዳልኩት ለሁሉ ማህበረሰብ የሚጠቅም ነገር ስለሆነ እንደው እስከ 20 ሚሊዮን ይህንን ፖርታል አክሰስ ቢያደርጉት ብለን

ከ20 ሚሊዮን ውስጥ ያካሉን ደግሞ አምስት ሚሊዮኖች ቢጠቀሙ በቀን እስከ አምስት መቶ ሜጋባይት ቢጠቀሙ ምን ያህል ኖርማል ቢዝነስ ሩላችን መሰረት ሄደን ቻርጅ ብናደረግ ምን ያህል ወጪ ሊያስወጣን ይችል ነበር የሚለውን ካልኩሌት ለማድረግ ሞክረናል ማለት ነው። እና ኢን ቢሊየንስ ወጪ እንደሚያስወጣ ይተዋል። ግን ከወጪ አንጻር ሳይሆን አሁንም እያየን ያለ ነው ከምንገነባው ትውልድ አንጻር ይሄ ሶስት ነጥብ አምስት ለምሳሌ ቢሊየን በወር ለአምስት ሚሊዮን ተጠቃሚዎች ሊያስወጣን ይችላል ብለናል። ግን እኛ ከሚመጣው ጠቀሜታ አንጻር

ገንዘቡ ላይ ትኩረት ሰጥተን አይደለም እየሰራን ያለው ለማለት ነው። በትምህርት ሚኒስቴር የአይሲቲ እና የዲጂታል ትምህርት መሪ ስራ አስፈጻሚ ዶክተር ዘላለም አሰፋ የእንግሊዝኛ ቋንቋ መማሪያው የተለያዩ የመማሪያ ይዘቶችን ያካተተ ነው ብለዋል። የእንግሊዝኛን ቋንቋ በቴክኖሎጂ በመደገፍ ለተማሪዎችም፣ ለመምህራንም ሌላም ለሚማሩበት ለሚማር ማህበረሰብ እንግሊዝኛ ቋንቋው ማዳበር ለሚችል ሰው የተለቀቀ ፖርታል ነው። አጫጭር በጣም ጥሩ ቪዲዮዎች ሆነው የሚሰጡ ናቸው።

ፖድካስትም አድርገናል። ፖድካስት ማለት ትምህርት በሬዲዮ የነበረውን ነው። ሌላው መማሪያ መጽሐፍት ነው። እስከ አስረኛ ክፍል ያለውን የእንግሊዝኛ መማሪያ መጽሐፍት እዛ ላይ ያገኙታል። ይሄ ዲቨሎፕ የተደረገው እንደ ዩቲዩብ ነው። ዳውንሎድ ሼር ማድረግ ይቻላል።

ያ ትልቁ አድቫንቴጅ ምንድን ነው? ማታ ማታም ኦፍ ሪከርድ በትምህርት በሌለበትም ሰዓት ልጆች የወላጆቻቸውን ሞባይል ኦር ስማርት ዲቫይስ ያለው ሞባይል፣ ታብሌት፣ ኤኒ ፒሲም ሊሆን ይችላል ዳውንሎድ አድርጎ ከዛ ኦፍላይን መጠቀም ይችላል። የኢንተርኔት መጠቀሚያ መሳሪያዎች የሌሏቸው ተማሪዎች በትምህርት ቤቶች በተለያዩ ዘዴዎች እንዲጠቀሙ እንደሚደረግ ይገልጻሉ። ትምህርት ቤቶች ላይ ደግሞ ይሄ ለሌላቸው ትምህርት ቤቶች ደግሞ ፕላዝማ አለ፣ በፕላዝማ እንሰጣቸዋለን።

ትምህርት ቤቶች ውስጥ ኮምፒውተር ላቦች አሉ። ሀይ ስኩሉ ላይ ሪሌቲቭ ያሉትን ኮምፒውተር ላቦች ተጠቅመን ተማሪዎቹ በዛ አክሰስ እንዲያደረጉ ማድረግ እንችላለን። የእንግሊዝኛ ቋንቋ መማሪያው የተለያዩ የጽሁፍ መረጃዎችንም እንዳካተተ ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

ገብረ ሚካኤል ገብረ መድህንን ለዘገባው አመሰግናለሁ። አድማጮች በዚህ ትምህርት ነክ ጉዳይ ላይ ወይም በትምህርት ላይ ያተኮረ ዝግጅት ወደፊትም ሰፋ ያሉ ውይይቶች እንደሚኖሩን ከወዲሁ እንገልጣለን። ጥቂት ደቂቃዎች ቀርተውናል። ከዚያ በፊት ባሉን ደቂቃዎች የተወሰኑ ፕሮግራሞችን ላስተዋወቅ። ሀያ ሁለተኛው የዓለም ዋንጫ ዋናው ነው። አርብ ቀጠሯችሁ ከአሜሪካ ድምጽ ጋር ይሁን።

ልዩ ድጋፍ በሚሹ ህጻናት ትምህርትና በሌሎች የበጎ አድራጎት ስራዎች ላይ የሚንቀሳቀሰው ራዕይ የህጻናት ምርጃ ድርጅት ከሰሞኑ ልዩ የድጋፍ ማሰባሰቢያና ግንዛቤ ማስጨበጫ ዝግጅት አዘጋጅቷል። እዚህ ዩናይትድ ስቴትስ ቨርጂኒያ ክፍለ ግዛት

በነገው ምሽት ፕሮግራሞቻችን ይስተናግዳል። ሌሎችም አሉን። ክቡራትና ክቡራን አድማጮች ለምሽቱ ያዝነውን ማገባደዳችን ነው። ያስተናግድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና እንዲሁም ተባባሪ አቀናባሪው ለዛሬ ሰለሞን አባተ ከሌሎችም ባልደረቦቻችን ጋር በመሆን በዚሁ ተሰናበትን። መልካም ምሽት ደናደሩ ደሩ።